አስተማማኝ ተመጣጣኝና ቀጣይነት ያለው የኤሌክትሪክ ኃይል ምንጭ ከሰሃራ በስተ ደቡብ ለሚገኙ ሀገራት አሜሪካ ለማቅረብ ቃል የገባችው በቀድሞው ፕሬዚዳንት ኦባማ ዘመነ ስልጣን መገባደጃ ላይ ነበር። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ መርሃ ግብሩ ይቀራል ተብሎ ተሰግቶ ነበር። ይሁን እንጂ እንደተፈራው ሳይሆን በኦባማ የተጀመረው ይህ መርሃ ግብር በአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤት የኢነርጂ ልማት ሀብት መምሪያ ኤዲሰን ከተባለው የግል ባለሀብቶች የኤሌክትሪክ ኃይል ጋር በመተባበር ነበር በአፍሪካው ኃይል አቅርቦት ላይ የጀመረውን መርሃ ግብር እንደሚቀጥል የገለጸው። ጉዳዩን አስመልክቶ የውሃ መሀንዲስ ተመራማሪና መምህር በአሁኑ ጊዜ ደግሞ ከአሜሪካው ብሔራዊ ተቋም ጋር ውሃን እንዴት ለሰው ልጆች ደህንነት ማዋል ይቻላል በሚል እየሰሩ የሚገኙትን ዶክተር ሰሞ አያሌው ሞገስን አነጋግሬ ነበር። ፕሬዝዳንት ትራምፕ ወይም ደግሞ የአሜሪካ መንግስት ለመቀጠል ማሰቡ ለአፍሪካ በተለይ ለገጠራማ አፍሪካ ጥሩ ዜና ነው ወይም ደግሞ ትልቅ ዜና ነው ብዬ ነው የማስበው። የኤሌክትሪክ ስርጭትን ማስፋፋት በጣም ዋናው እና ትልቁ፣ በተለይ በአፍሪካ ኮንቴክስት ስናየው በአብዛኛው አፍሪካ አሁን እየተጠቀመ ያለው ማገዶ ነው እና ትልቅ የማገዶ ጭስ ወይም ብክለት በጤና ላይ ትልቅ ችግር ያደርሳል እና ይሄን የጤና ችግር ለመጥረፍ አንድ ምርታ የሚሆነው የኤሌክትሪክ ሀይል መጠቀም ነው ከጤና ችግር አኳ ያ ነጻ ያደርጋል። ሁለተኛ ደግሞ ያው ማገዶ እስከተጠቀሙ ድረስ ህዝቦች ትልቁ ችግር ዲፎርስቴሽን የምንለው ወይም ደግሞ የመሬት መራቆት ነው። ያ ደግሞ በአጠቃላይ ከአየር ንብረት መለዋወጥ ጋር ሁሉ ትልቅ ችግር ነው፣ ግሎባል ችግር የሚያመጣ ነው እና እንዲህ አይነት ዜናዎች ወደ መሬት ወርደው መሰራት እስከተቻሉ ድረስ የመሬት መራቆትን ያለናል ማለት ነው። መሬት መራቆት ከሌለ አትሊስት በተወሰነ መንገድ የአየር ንብረትን መለዋወጥ ይቀንሰናል ማለት ነው። የታዳሽ ኃይሉን ከአሜሪካ ጋር በመሆን የሚያቀርቡ ካናዳ፣ የአውሮፓ ህብረትና የኤሽያ ሀገራት ከአፍሪካውያን ጋር በመተባበር እንደሚሆንም ታውቋል። የአሁኑ ውይይት ደግሞ የኃይል ፍጆታውን ዘርፍ ፕሮጀክትና ልማቱን እንዴት ማሳለጥ እንደሚቻለው የመከረውም ተብሏል። አሜሪካ ያሰበችውን ወደ ተግባር ከለወጠች ለሰዎች ወደ ከተማ መሰባሰብና ለሀገራት ትስስርም ይጠቅማል ይላሉ ዶክተር ሰሙ በቀጠለው ማብራሪያቸው ኢትዮጵያ ውስጥ እንኳ ከተገነዘብ ነው ኤሌክትሪክ የገባባቸው ትንሽ ከተማዎች የቢዝነስና በዚህ የፈጠራ የኢኖቬሽን እንቅስቃሴዎች ይበረታታሉ። አሁን ገጠር ውስጥ ኤሌክትሪክ የተስፋፋ በመጣ ቁጥር የሰው የመሰባሰቡ፣ ቢዝነስ እንቅስቃሴዎች ኢኮኖሚውን እያንቀሳቀሰው ይሄዳል እና ብዙ ምርታ ያለው ጥቅም ያመጣ ነው ነው የማስበው ለአፍሪካ አሁን ባለው አስተሳሰብ የግሪን ኢኮኖሚ ወይም ደግሞ ታዳሽ ኢኮኖሚ ላይ ብዙ አፍሪካ ሀገሮች ለማተኮር ስላሰቡ እነዚህ ፀሐይ ኢነርጂ ዱሃ የሚገኙ መርጅ ላይ ነፋስ መርጅ፣ እነዚህ ሁሉ አሁን በአብዛኛው በኪሎ አውታር ዋጋቸው ከፍ ስለሚል የቢዝነስ እንቅስቃሴ ስለሚጨምር አብሮ የፈጠራ ችሎታ ዋጋ የመቀነስና አጠቃላይ ትልቅ ምርታ ያመጣል ብዬ ነው የማስበው። በተለይ ላይ ተፋሰስ ሀገር ያሉ ሀገሮች እንደ ኢትዮጵያ ትልልቅ ኢነርጂ አምርተው ለታችኛው ሊሸጡ ይችላሉ። የታችኛው ሀገሮች ደግሞ የኢንዱስትሪ እና ተዛማጅ የሆኑ ነገሮችን ለመስራት ትስስር መፍጠር ይቻላል። ስለዚህ ይሄ አካባቢያዊ ትስስር ለመፍጠር እና ኤነርጂ ኔትወርኮችን በማስተሳሰር ወደሚቀጥለው የአካባቢ ትንስር ሊያሸጋግር እንደሚችል ብዙ ጥናቶች ያሳያሉ። ለአፍሪካው ታዳሽ ኃይል አቅርቦት የሚሰማራው ኤዲሰን የኤሌክትሪክ ኢንስቲትዩት በአሜሪካ የግል ባለሀብቶች መዋለንዋይ ኩባንያ ሲሆን ከአንድ ሚሊዮን የሚበልጡ ስልጡን ባለሙያዎችና ከ220 ሚሊዮን የሚልቁ ደንበኞች ያለው ድርጅትም ነው ተብለዋል። ለዶች በለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ